የእሬቻ በዓል የህዝብ መሆኑን ያስታወቀው የኦሮሞ ፌዴራሊስት ኮንግረስ የማንም ጣልቃ ገብነት አያስፈልገውም ብሏል። በእሬቻ በዓል ስም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የገዥውን ፓርቲና የክልሉን መንግስትም ወንጅሏል። በተቃውሞ እንቅስቃሴ ወቅት በመቶች የሚቆጠሩ ሰዎች መገደላቸውን ከግምት በማስገባት ታዳሚዎች በዓሉን ከዳንኪራ ይልቅ በመዝሙርና በዝምታ እንዲያከብሩትም ጥሪ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። በበዓሉ ላይ የሚደረግ የፖለቲካ ንግግር እንደማይኖር ከገለጹበት ይጀምራሉ። ህብረተሰቡ በአንድነት ለባህሉ ልማት በጋራ መስራት እንዳለበት እና መንግስትም የራሱን ድርሻ ለባህሉ ልማት መስራት ያለበትን ህዝቡም መስራት ያለበትን እንዲሰሩ አጠቃላይ የሆነ መልእክት ነው እንጂ የባህሉ ባለቤት ህዝቡ ነው። መንግስት ደግሞ የባህሉን የማጽናቱ፣ መንግስት የሚሰራው የመንግስት ድርሻ አለ። ተደጋግፈን በጋራ መስራት ባህሉን የማሳደጉን ሂደት እንዴት እንሂድበት የሚለው መልእክት ነው እንጂ የሚተላለፈው እዚህ ውስጥ የፓርቲ አቋም ወይ ደግሞ የፓርቲ መልእክቶች የሚተላለፉበት መድረክ አይደለም። ወደፊትም ሊሆንም አይችልም። ምክንያቱም ዩኒስኮ ኮንቬንሽኑ ጋራም የማይጋጭ አጠቃላይ መልእክት ነው የሚተላለፈው እንጂ ዚህ የተለያየ የፖለቲካ አመለካከት ባለበት ህብረተሰብ ውስጥ ሌላ የፖለቲካ አጀንዳ ወይ ደግሞ የፖለቲካ አላማ የሚራመድበት እንዳልሆነ ድርጅታችንም የጸና አቋም አለው ይሄ በዘንድሮ የእሬቻ በዓል ላይም አይተላለፍ። ከየወረዳው የተመረጡ ሰዎች ናቸው በበዓሉ ላይ በተለይ ሆራ በሚከበረው በዓል ላይ እንዲሳተፉ እየተጋበዙ ያሉት እንጂ ከዚህ ቀደም እንደሚደረገው ማንኛውም ይህንን በዓል ማክበር የፈለገ ኢትዮጵያዊ በቦታው ሊገኝ አይችልም። ወይም የኦሮሚያ ክልል ተወላጆች ከዚህ በፊት እንደሚያደርጉት አይደለም። እንዲገኙ እየተፈቀደላቸው ያለው የተመረጡ ሰዎች እንዲገኙ ዝግጅት እየተደረገ ነው የሚሉ መረጃዎችም እየተሰራጩ ነው። ምንድን ነው ምላሽ ወጥ? በዚህ ላይ አቶ ጌቱ መረጃው አሁንም የተሳሳተ ነው የሚል ነው ያለኝ ምላሽ። አንደኛ በዚህ በዓል ላይ የሚታደመው ህብረተሰብ፣ በብዙ ሚሊዮን የሚቆጠር ከዚህ በፊትም ይከበር እንደነበረው ዘንድሮም ይከበራል። ይህንን ሁሉ ሚሊዮን ህዝብ በመንግስት ፍቃድ ውጣና በዓል አክብሪ ብሎ በዚህ ትዕዛዝ በመስጠት ህብረተሰቡን መንግስት ከዚህ በፊትም ሲያስወጣ አልነበረም፣ ዛሬም ሊያስወጣ አይችልም። ነገም ህብረተሰቡ በራሱ ጊዜ ነው ወጥቶ የሚያከብረው። በፊትም የተለያዩ ጭቆናዎች በነበሩበት ሰዓትም ህብረተሰቡ በራሱ ጊዜ ነው እየተደበቀም ቢሆን ባህሉን ሲያከብር የነበረው ማለት ነው። ስለዚህ ዛሬም ቢሆን ህብረተሰቡ መፍቱን ከማንም በላይ ያውቀዋል። ስለዚህ በሚሊዮኖች የሚቆጠሩ የኦሮሞ ብሔር ተወላጅ በክልሉ ውስጥ ያሉትና ሌሎች ብሄር ብሄረሰቦችም እንደውም ዘንድሮ አንደኛ የገዳ ስርዓት በዩኔስኮ የሚመዘገብበት ዓመት ከመሆኑ አንጻር በተለየና በደማቅ ስነ ስርዓት በቁጥርም በዛ ያለ ህዝብ ወጥቶ እንደሚያከብር እየተጠበቀ ያለበት ሁኔታ ነው ያለው። ምናልባት ፓርቲው ከግንዛቤ እጥረት ነው ብዬ የማነሳው ነገር ምንድን ነው፣ የኦሮሚያ ክልል ሰፊ ነው። ክልሉ የህዝብ ብዛቱም ትልቅ ነው። እንደ ዞኑ ልዩነቶች አሉ። ይህ ማለት ምንድን ነው? በእኛ በኦሮሚያ ባህልና ቱሪዝም በአስራ አንድ የባህል ዞን ወይ ደግሞ ካልቸራል ዞን የተከፈለ ነው። ይሄ ምንድን ነው? አራቱ የወለጋ ዞኖች እንደ አንድ ካልቸራል ዞን ነው ሲቀጥል ጅማ፣ ከዛ ኢሉ አባ ቦራ ከቡኖ በደሌ ጋራ አንድ ካልቸራል ዞን ነው። ወደዚህ ስንመጣ እዚህ ሰሜን ሸዋ፣ ምስራቅ ሸዋ፣ ደቡብ ምዕራብ ሸዋ፣ የኦሮሚያ ልዩ ዞን ከተሞችን ጨምሮ እዚህ መሀል ላይ ያለው ሸዋ ደግሞ አንድ ካልቸራል ዞን ነው ያለው። በምስራቅ ሸዋ ውስጥ ግን ከረዩ እና ጅሌ ራሳቸውን የቻሉ አንዳንድ የካልቸራል ዞን ናቸው። ሀረርጌ ያለ አርሲና፣ ባሌ፣ ጉጂ፣ ቦረና እነዚህም በምናይበት ሰዓት አንድ ብሔር ይሁ ነው እንጂ እዚህ ውስጥ በጣም የሚያምር እና ውብ የሆነ የኦሮሞ የማንነቱ መገለጫ የሆነው የገዳ ስርዓት በውስጡ የያዘውን የባህል ሴት አለባበስ ልንል እንችላለን፣ የተለያዩ ፀጉር አሰራሮችን ልንል እንችላለን፣ የሚጠቀሙበት ጌጣጌጦችን ልናነሳ እንችላለን፣ የተለያዩ ዘፈኖችን፣ መዝሙሮችን ልናነሳ እንችላለን። በእለቱ በቦታው ላይ የምናያቸው ማለት ነው። እነዚህ የእሬቻ በዓል በገዳ ስርዓት ምዝገባ ዋዜማ ላይ የሚከበር ከመሆኑ አንጻር በብዛት በሚሊዮኖች የሚሆነው የኦሮሞ ሕዝብና የክልሉ ብሔር ብሔረሰቦች በአንድነት የሚያከብሩት በዓል እንዳለ ሆኖ እነዚህ በክልሉ ውስጥ ያሉ ካልቸራል ዞኖች በየዞኑ በቁጥር ተለይቶ ከመቶ እስከ አምስት መቶ የሚሆኑ በጎዳና ላይ ትርኢት ሊያሳዩ የሚችሉ ተደራጅተው ትርኢቱን እንዲያሳዩ እየተሰራ ያለ ነው። ይሄ እቅዱ ሲወጣ በባህልና ቱሪዝም ቢሮ እንዲሁም ደግሞ የባህሉ ባለቤት የሆነው ሕዝብ በተለይ ደግሞ አባገዳዎች በጋራ በምን መልኩ በተዋበና በአማረ መልኩ የዘንድሮን የእሬቻ በዓልን ብናከብ ይሻላል በሚል ቀርቦ ተወያይተን በጋራ አጽድቀን፣ እነዚህ ካርኒቫሎች ናቸው በጎዳና ላይ ትርኢት የሚያሳዩ ማለት ነው። እነዚህ በጎዳና ላይ ትርኢት የሚያሳዩ የየዞናቸውን በሀያ አንድ ማታ ላይ የፈረስ ትርኢቶች አሉ። የማርሽ ባንድ አለ። የፈረስ ትርኢት አለ። የልጆች ጎዳና ላይ ትርኢት አለ። የአባገዳዎች እና የዚህ የየዞኑ የትርኢቱ ተካፋዮች ናቸው። እነዚህ አሁን እየተመዘገበ ነው የሚባለው እነዚህ ከአጠቃላይ ከሦስት አራት ሚሊዮን በዓሉ ላይ ከሚታደሙት የህብረተሰብ ስናይ ከአስር እስከ አስራ አምስት ሺህ የሚበልጡ አይደሉም። በዓሉን ለማሳመር እየተሰራ ያለውን ስራ ሙሉውን ፒክቸሩም ካለማወቅ የተነሳ እንደሆነ እነሱም በዚህ መልኩ እንዲያዩት እና እንዲያውቁት እንደውም ይሄንንም መደገፍ አለባቸው። አቶ ጌቱ አሁን ያወሩ የነገሩኝ ከሶስት ሚሊዮን እስከ አራት ሚሊዮን ያሉኝ የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ በሚከበረው በዓል ላይ ይገኛል ተብሎ የሚጠበቅ ነው። በአጭሩ ይመልሱልኝንን በጣም ትልቅ ቁጥር ያለው ህዝብ ነው እዚህ ላይ የሚገኝ። እንግዲህ በዚህ በዓል ላይ ሌላው ልዩነት ያለው በእናንተና በኦሮሞ ፌዴራሊስት ኮንግረስ መካከል ይህ አመት ያለፉት ወራት በኦሮሚያ ክልልና በሌሎችም የኢትዮጵያ አካባቢዎች የተነሱ የተቃውሞ እንቅስቃሴዎችን ተከትሎ በርካታ ሰዎች እየሞቱበት የተገደሉበት የታሰሩበት ነው። በመሆኑም በመዝሙርና በጸሎት እንዲከበር ነው የምንፈልገው። ከዳንኪራ ከዳንኪራና ከሙዚቃ ዝግጅት ውጭ የሚልም አቋም አንጸባርቋል ፓርቲው። እርስዎ ይህንን ይጋሩታሉ? በዚህ ላይ ያለዎት አስተያየት ምንድን ነው? ይሄ የኦሮሞ ፌዴራሊስት አቋም ነው የፓርቲያቸው አቋም ነው። በበዓሉ ላይ የሚሳተፈው የህዝብ ብዛት ደግሞ አሁን እንደገለጽኩት ነው። ይህ ህዝብ ይሄንን ቀን በታላቅ ጉጉት የሚጠብቀው ቀን ነው። እውነት ነው። በክልላችን የሰው ህይወት ማለፉ እንደ መንግስትም ትልቅ ሀዘኔታ እንደተሰማ መንግስታችንም ገዢው ፓርቲም ሲገልጽ ከርሟል። እንግዲህ ይሄ በቀጥታ ከባህሉ ጋራ በማገናኘት በእለቱ ህብረተሰቡ በደስታው ቀን ወደ መልካ ወደ ሆራ ሲሄድ ምንም አይነት ድምፅ ማሰማት የለበትም የሚለው አስተሳሰብ እኛ እንደ ባህልና ቱሪዝም ይሄ መሆን የለበትም የሚል የጸና አቋም ነው ያለን። ህብረተሰቡም በዚህ እለት ባህሉን ሊገልጽ በሚችል ባህሉን ሊገልጽ በሚችል ድሮ ሲያደርግ እንደነበረው አሁንም በዛ ደረጃ ተዘጋጅቶ በዕለቱ ደስታው እንደሚገልጽ ባህሉን ለሀገር ውስጥም ለውጭ ሚዲያዎችም እንደሚያሳይ ምንም ጥርጥር የለንም። ይሄን ደግሞ እያንዳንዱ ህብረተሰብ በዚህ እንደዚህ አድርግ ብሎ በዚህ እንደዚህ መሄዱ በቀጥታ ባህሉንም ሊጎዳ የሚችል ባህሉን እንዳንጸባርቅ ጫና የመፍጠር አይነት አስተሳሰብንም ያዘለ ስለሆነ ትክክል አይመስለኝም። ህዝቡ ባህሉን እንዴት እንደሚገልጽ ራሱ ያውቀዋል። አቶ ጌቱ ወየሳ በኦሮሚያ ባህልና በኦሮሚያ ክልላዊ መንግስት የባህልና ቱሪዝም ቢሮ ኃላፊ በጣም ነው የማመሰግነው። ስለ ጊዜዎት አመሰግናለሁ። ስለ ኢሬቻ በዓል ምንነትና የዘንድሮ አከባበር አባ ገዳ በየነ ሰንበቱን የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ አነጋግራቸዋለች። የኢሬቻ በዓል በኦሮሞ ሕዝብ አካባቢ እንዴት ነው የሚታወቀው? የኦሮሞ ሕዝብ የሚያውቀው እሬጃ የሰላም ነው። እሬጃ ማለት የእርቅ ነው። እሬጃ ማለት ከአምላኩ ጋር ከበጋ ከክረምት ወደ በጋ ጸደይ ብርሃን ያሳለፍቀን ጌታ ብሎ ምዝጋና የሚያቀርብበት ነው። የኦሮሞ ዛሬ ሳይሆን ከጥንቱ ከጠዋቱ የመጣ ነው። ለምሳሌ በክረምት ውሃ ሞልተው ወንዞች በየቦታው ስለሚሞሉ የዘመዳሞች ከሩቁ ስለሚታዩ ቀብር አይሄዱም፣ አንዳንድ ለሰላም አይገናኙ ወንዙ ስለሚሞላ ያ ነው። ሁለተኛ ደግሞ እግዚአብሔር ዝናብ ዘንቦ ሳር አብቁሎ እህል አብቁለው። ከወጭንፈሩ ከበረዶ ከስንቱ አውጥቶን ወደ አምላክ ወይ ይህን እህልም አንተ ነህ ያሳየን፣ ሳሮኑም ለከብቶች ጥጋብ አድርገልናል። ምስጋና እናቀርብላለን ብሎ ድሮንም በተራራም በበጋም በመስከረምም ያደርጋል። ስለዚህ ይሄ ነው የኦሮሞ ባህሉ። አሁን ለዘንድሮ በወጣው ፕሮግራም ከእሬቻ ከተለመደው አከባበር በተለየ የስፖርት ውድድሮች እንደሚኖሩ እና አንዳንድ የዘፈን ትርኢቶችም እንደሚኖሩ ከወጣው ፕሮግራም ላይ መረዳት ይቻላል እና ለምን በዚህኛው ዓመት ይሄ ታቀደ? አይ ስፖርት የሚደረገው ከእሬጫ ወዲህ ነው እንጂ እሬጫ ቀን ስፖርት የሚደረገው ነገር የለም። ቆንቁም ፈጽሞ አይደረግም፣ ሊሆንም አይችልም። የወጣቶች ስፖርት ያው የኦሮሚያ ነው ያዘጋጀ ስፖርት ኮሚሽን። እነሱ የራሳቸውን ሊያደርጉ ይችላሉ። ያን ደግሞ በእኛ ቀን አይደለም ሁሉ ቀን የእኛ ነው ብለን መከልከል አንችልም። ስለዚህ የራሳቸው ፕሮግራም አለ፣ የራሳቸውን ነው የሚያሮጡት፣ የራሳቸው ወጣቶች ናቸው የሚያደርጉት። ያ ነው ከእኛ ጋርም ተነጋግረናል፣ ቀኑ እንዳይጋጭ ስንል፣ በዛን ቀን አናደርግም አሉ። ላይ ይደረጋል። ሁለተኛ ደግሞ ሰልፍ የሚባለው ሰልፍ ሌላ ሰልፍ አይደለም። የቱላማም፣ የቦረናም፣ የጉጂም፣ የሐረርጌም፣ የመጫም የተለያዩ የኦሮሞ ዞኖች ያሉት የራሱን ባህል አለው፣ አለባበስ አለው። ያንን መልኩን ይዞ እንዲሄድልን ነው ለምን እንዲያምርልን ዘንድሮ ደግሞ በዩኒስኮም ስለሚመዘገብ ሁለተኛ ደግሞ የሚያየው ሰው የራሱን የአካባቢውን ለማሳየት ነው እንጂ ሌላ ዘንድሮ የተፈጠረ ነገር የለም። እንዲያምርልን ነው እንጂ ሌላ በመንግስት ተጽዕኖ እየተደረጉ ነገር የለም። እዚህ አካባቢ የኦሮሞ ፌዴራላዊ ኮንግረስ እንደሚለው ዘንድሮ ለዛ እሬቻ ሊሳተፉ የሚመጡ ሰዎች፣ የፓርቲ ደጋፊዎች፣ የመሳሰሉት እየተመረጡ እንዳሉ ነው የምንሰማው ነው የሚሉት እና እርስዎ እንደ አባገዳ ምንድን ነው የሚሉት? አይ እኛ የፓርቲ የፖለቲካ እንትን አይደለም እሬቻ ማለት። ያ ደግሞ ሊደረግም አይችልም። ከቀበሌ እስከ ወረዳ እስከ ዞኑ ያ ባህሉን የሚያውቅ ሰው እሬቻ ተሳታፊ ነኝ፣ ይህንን በዚህ እጄ ልብስ ለብሼ አሳምራለሁ የምል ሰው ነው እኛ የምናውቀው እንጂ የፓርቲ ውድድር አይደለም። ይሄ የፓርቲ ውድድር በየአምስት ዓመቱ ሊያደርጉ ይችላሉ። ስለዚህ ይሄ አይገናኝም። ይህን የሚያደርግ ሰው ካለም እኛ አንቀበልም። የራሳችን ባህላችን የምንገልጽበት ነው እንጂ የፖለቲካ ሰዎች ተመረጥክና ና እንዲደግፈኝ፣ ሊሆንም አይችልም ማንም ሰው። እኔ አከብራለሁ የምልህ ሰው መምጣት ይችላል። አይ ካልተመዘገብክ አትሄድም የምልህ ሰው ራሱ የእኛም ባህል እንቅፋት ለኦሮሞ ሕዝብ እድገት የማይፈልግ ሰው ማለት ነው። ይህንን ደግሞ እኛ እንቃውማለን። ይሄ በፍጹም ሊሆንም አይችልም። የኦሮሞ ኮንግረስ ለእኛ የግለጽና ሲና የገዳ አባቶች በቅርብ ጊዜ ውስጥ ሶደሬ አካባቢ ስብሰባ አካሂዳችሁ አስራ አንድ ነጥብ ያለው መግለጫ ማውጣታችሁ ይታወሳል። የኦሮሞ ብሔራዊ ኮንግረስ በበኩሉ ሰሞኑን ባወጣው መግለጫ በአሁኑ ወቅት የሀዘን ጊዜ ነው፣ በኦሮሚያ ውስጥ ሰዎች እየታሰሩ ነው፣ እየተገደሉ ነው እና ዘፈን የመሳሰሉት በዛ በዓል ላይ መቅረባቸው ትክክል አይደለም ነው የሚለውና ፓርቲው እርሶ የዘፈን ትርኢት እንደሚታይ ፕሮግራሙን የሚያውቁት ነገር አለ። ፕሮግራሙን የምናወጣው እኛ ነን ባለቤቱ ማንም ለእኛ የሚያወጣልን የለም። ይህን ሁሉ መረዳት አለበት። የምዘፍን ሰው መቼ ጻፋን መሬው እያሉ ነው የሚሄደው በአመት የሚመጣ ነው። አዘን እንዳለም ሆኖም አፍ አያዝም ሰው ቀብሮም ተመልሶ ይበላል። ይህም በብ ማወቅ አለባቸው። የኢሬቻን የሚያይል ፖለቲካ አለመስፈን፣ ሰው አለመስደብ። የፖለቲካ ቦታ አይደለም ይሄ በአንድ ወደ ሀጂ ወይንም ወደ ቤተ ክርስቲያን የሚሄድ ሰው ከሆነ ያንን ነው እኮ የሚዘምረው። የቤተ ክርስቲያኑን ነው የሚዘምረው። ይህም ደግሞ እግዚአብሔርን ነው የምንለምደው። የዘፈን ትርኢት ግን የለም። የዘፈን ትርኢት አናቀረ የለም። ይሄ ነገር አባ ገዳ በየነ ሰንበቱ ለሰጡኝ መልስ አመሰግናለሁ። እግዚአብሔር ሰላም ያድርግል። ነገሩ እንጠናውኑ ሬሰፍ ወልትያኔ ሞረሞ ብረ ሬሰፍ ወልትያኔ ሞረሞ ብረ ያምሬሶ ምሬሰብራ i